You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasakinothalan. Mulu program and date madam at the SBS.com.au <laughs> slash Sam አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ፣ በአንድ በኩል ብልጽግና ፓርቲ መመስረት ለኢትዮጵያ ውስጥ ብሔራዊ ማንነትን ለመገንባት መልካም ተስፋ ተደርጎ ተወስዷል። በሌላ በኩል ግና ብሔራዊ ማንነትን እንደምን ሊገነባ ይችላል? ትልሞቹ ምንድን ናቸው? በምን መልኩ ነው ብልጽግና ፓርቲ ብሔራዊ ማንነት እንዲገነባ የድርሻውን ሚና ሊጫወት የሚችለው የሚሉ መጠይቆች አሉ። የብሔራዊ ማንነት የብልጽግና ፓርቲን በምን መልክ ነው ለመገንባት አስበው አቅዶ ያለው ሁለት ነገር ነው። አንደኛው ከኋላችን የነበረን የጋራ ነገር ምንድን ነው የሚለውን መለየት ነው። በጣም አኩሪ ታሪኮች፣ አኩሪ ድሎች የኢትዮጵያ ሕዝብ በጋራ አስመዝግቧል። እዛ ላይ ትኩረት ሰጥተን ግንዛቤ እንዲኖር እናደርጋለን ማለት ነው። አሁን የአድዋ ድል ማየት እንችላለን። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለጠቅላላ ጥቁር ሕዝብ መለያው የሆነ ኩራቱ የሆነ ትልቅ ድል ነው። እሱ ላይ የኢትዮጵያ ሕዝብ የጋራ ማንነት መመስረት ይችላል ማለት ነው። ሁሉም ያድል ያስኬት የጋራው እንደሆነ ማየት ይችላል። ሁለተኛ ወደፊት ምንድን ነው የምንፈልገው ወደየት ነው መሄድ የምንፈልገው የሚለው ኢትዮጵያ ታላቅ እንድትሆን ኢትዮጵያ የበለጸገች የተከበረች እንድትሆን የማይፈልግ ኢትዮጵያዊ የለም። እሱ ላይ አሁን ከፖለቲካችን አንጻር ምን አይነት ፖለቲካ መስራት አለብን የሚለው እሱ ላይ ፖሊሲ ቀርጸን እንሰራለን። ሁለተኛ ከማህበራዊ ፖሊሲዎች አንጻር ትምህርታችን አስተምህሮቱ ምን አይነት ግብረ ገብ ትውልድ ማስራት እንዳለበት እንዴት ምንድን ነው እዛ ውስጥ ከዚህ በፊት የነበረን የጋራ እሴት፣ ጠንካራ እሴት አንድነትን የሚያገሎብቱ ብዝህነትንም ደግሞ የሚያከብሩ ማልቲካልቸራሊዝምን የሚያበረታቱ ጽንፈኝነትን የሚያረግቡ ቫሊዎች በትውልድ እንዲቀረጽ በዛ አቅጣጫ እንድሄድ እናደርጋለን። የጋራ ህልም፣ የጋራ ራእይ ላይ እንሰራለን እና ኢትዮጵያ ትልቅ እንደሆነች ይታወቃል። ያላት ሀብት የሚጨበጥ የሚዳሰስም የማይዳሰስም አሁን ላለው መቶ ሚሊዮን ህዝብ ብቻ ሳይሆን ከዛ ሁለት መቶ ሶስት መቶ አራት መቶ ሚሊዮን ማስተናገድ እንደሚችል፣ ዋናው ጉዳይ በጋራ ተባብሮ መስራት መሆኑን፣ የአንዱ ችግር የሌላው ችግር፣ የአንዱ ስኬት የሌላው ስኬት እንደሆነ በዛ ደረጃ በጋራ ጉዳዮቻችን ላይ እንድናተኩር፣ ልዩነቶቻችንን ደግሞ አፕሪሽየት አድርገን አንዱ የሌላውን ቋንቋ እንዲያውቅ፣ የሌላውን ባህል እንዲያውቅ አሁን በቋንቋ አንዱ እንደ ችግር የሚታየው አንዱ የሌላውን ቋንቋ ማወቅ እንደ ወንጀል የሚሰብኩ ሰዎች አሉ። ይሄ አግባብ አለመሆኑን ቋንቋ ማወቅ እውቀትን ማስፋት፣ አብሮነትን ማበልፀግ፣ ያ ደግሞ ለሁሉም ጠቃሚ እንደሆነ በዛ ደረጃ እንዲሄድ እናደርጋለን። ሌሎች ጠቃሚ ሁኔታዎችንም እያየን በዛ ደረጃ እንሄዳለን ማለት ነው። በዋናነት አንድ ከዚህ በፊት የነበሩን ታላላቅ እሴቶች እርሾዎች ሁሉም እንዲገነዘብና በዛ ላይ ካፒታላይዝ እያደረግን መሄድ እንዳለብን። ሁለተኛ ከዚህ በፊት የነበሩ ስህተቶች እንደ ማንኛውም ሀገር ሀገራችን ሲመሰረት የነበሩ ስህተቶች፣ ችግሮች ነበሩ። እነሱን አመሰራረቱ ላይ ብቻ ሳይሆን አስተዳደሩም ላይ አሁን ይሄ ለውጥ ከመምጣቱ በፊት የተከሰቱ የሰብአዊ መብት ጥሰቶች፣ የዝርፊያዎች በጣም ነውር ሊባሉ የሚችሉ ነገሮች አሉ። እነዛንም እንዴት ማስተካከል እንዳለበት አብረን በመወያየት እነሱን እያስተካከልን ደግሞ በዋናነት ለዛሬ ብቻ ሳይሆን የነገው ትውልድ የልጅ ልጆቻችን የተሻለች ሀገር የሚረከቡበትን መንገድ መጥረግ እንዳለብን ሁሉም ለዚህ አስቦ እንዲሰራ በሁሉም አቅጣጫ እንሰራለን። ይሄንን እያደረግን አሁን ያለንን ብዝህነት እያከበርን ያ ግን በብሔራዊ ማንነት ውስጥ በሀገራዊ አንድነት ውስጥ እንዲሆን ሰራለን ማለት ነው። የብልጽግና ፓርቲ ከሚተችባቸው አንዱ በተለይ በዚህ ከለውጡ ጋር ተያይዞ ለውጥ ጡ ከየት ተነስቶ ወዴት እንደሚያመራ ጥርት ያለ ግልጽ የሆነ ሮድማፕ ወይም ፍኖተ ካርታ የለውም ያንን ይህ ነው ብሎ ለሕዝብ አልገለጸም የሚል ነው። በአሁኑ ስልጠና ሂደት ውስጥ ምናልባት እነዚህ ነገሮች ጠርተው ሊወጡ ይችላሉ። የብልጽግና ፓርቲ በለውጡ አቅጣጫ ጋር ተያይዞ ፍኖተ ካርታዎቹ ምንድን ናቸው? ከየት ተነስቶ ወዴት ለማድረስ ነው ኢትዮጵያን የለውጥ ሂደት የተነሳው ፍኖተ ካርታው አንዱ ትልቅ ጉዳይ ሆኖ ውይይት ላይ የነበረው ይሄ ነው። ይሄ ጉዳይ ነው ፍኖተ ካርታ ከየት ወዴት ነው የምንሄደው የሚለው ላይ ነው ማለት ነው። እሱ ላይ ባለመሳተፌ ዝርዝር ጉዳዩን የሚያስረዳ አቀርብላለሁ አንድ ቀን። ከዛ ባሻገር ግን በኢትዮጵያ ውስጥ የፖለቲካ ስብራት አለ፣ የኢኮኖሚ ስብራት አለ፣ ማህበራዊ ቀውስ አለ። ይሄ ነገር ምንጩ ምንድን ነው? የሚለው የአተያይ ችግር ነው። ፓራዳይም ሽፍት መደረግ አለበት። ችግሮቻችንን ለሌላ መፍትሄውን ለችግሮቻችን መፍትሄ ከውጭ ከማምጣት ይልቅ ውስጣችን ለዚህ መፍትሄ መስጠት ይችላል። ችግሮቻችንን መፍታት እንችላለን። የችግሮቻችን ምንጮችም መፍትሄዎችም እኛ ነን የሚል አቅጣጫ መያዝ እንዳለበት ነው። ከየት ነው የጀመር? ነው ኢ ዲሞክራሲያዊ የነበረበት ሁኔታ ነው ሰብአዊ መብቶች የሚጣሱበት ሁኔታ ነው። ሕጎች በስም እንጂ በተግባር የማይከበሩበት ሕገ መንግስቱን ጨምሮ በዛ ደረጃ ነው የነበረው። አሁን ኢትዮጵያ ፌዴራላዊት ሀገር መሆን አለባት። ይሄ ፌዴራሊዝም አንድነትን እና ብዝሃነትንም ያካተተ ያማከለ ሕብረ ብሔራዊ መሆን ይኖርበታል። እሱ በውይይት እየበለጸገ በዛ ደረጃ ኢትዮጵያ ታላቅ ሀገር ወደምትሆንበት አቅጣጫ ማሄድ ይኖርበታል። ዲሞክራሲው ማለት ኢትዮጵያ በርካታ ምሁራን ነበሯት፣ አሁንም አሏት፣ ግን እነዚህን እውቀቶች መጠቀም ያልቻል ነው። አዋቂዎቿን ሲትበላ የነበረ በአምባገነነት ምክንያት የነበረ ስለሆነ አሁን የፖለቲካ መሄዳሩ ነጻ መሆን አለበት። የሀሳብ ገበያው ነጻ መሆን አለበት። በኢኮኖሚው ውድድር መምጣት መቻል አለበት። በፖለቲካው ውድድር መምጣት መቻል አለበት እና ሁሉ ነገሮቻችን የሚንሰራው በጥራት በእውቀት፣ በእውነት ላይ በተመሰረተ አቅጣጫ መሆን ይኖርበታል። ሶ በእውነት፣ በእውቀት፣ በጠንካራ ተቋማት የተገነባ ሌጂቲመሲ ያለው ሀገረ መንግስት መደንባት ይኖርብናል። ብሔራዊ መግባባት ናሽናል ኮንሰንሰስ በዋና ዋና ጉዳዮች ላይ ከሁሉም የፖለቲካ ፓርቲዎች ከሁሉም ልሂቃን ጋር መገባት ይኖርበታል። እኛ የምንለው ብቻ ሳይሆን ሌሎችም የሚሉት በሀገራቸው ጉዳይ መደመጥ ይኖርበታል። ግን ደግሞ የኔ መንገድ ካልሆነ ሌላው አያዋጣም ከሚለው መውጣት ይኖርብናል እና መልቲ ፓርቲ ሲስተም መኖር ይኖርበታል። ሶ ከዚህ አንጻር ኢትዮጵያ በፖለቲካውም በኢኮኖሚውም በማህበራዊውም እየበለጸገች ወደፊት የምትገሰግስበት አቅጣጫ ነው እየተቀመጠው። ዋናው ግን ዝርዝሩ ተወያይቶበታል ማለት ነው፣ አመራሮቹ የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ ፍኖተ ካርታው ውስጥ እንደ አንድ መሰረት ወይም ማዕዘን ድንጋይ ተደርጎ ሊወሰድ ይችላል። በምርጫ ዘመቻው ስትራቴጂ ውስጥስ የመደመር እሳቤ ሚና ምን ይሆናል? እኛ እንደ ብልጽግና የምንመራበት እሳቤ መደመር ነው። ያን መደመር ሌሎችን ቢጋሩት እና በዛ ውስጥ ደግሞ መደመር ሰፋ ያለ እንትን ስለሚያካትት እዛ ውስጥ ለተለያየ ፖሊሲ መነሻ ሊሆን ስለሚችል ሌሎችን ቢጋሩት ችግር የለውም። እንደኛ መደመርን እንደ መርህ ነው የምንከተለው። በምርጫ ዘመቻውም ውስጥ ያለንን አቅሞች በመደመር በመቀመር ሀገራችንን ለማበልጸግ እንደምንሰራ አቅጣጫችን እሱ መሆኑን እና አንዳችን ለአንዳችን ስጋት ሳንሆን ምርኩዝ እንደሆንን፣ ውድድርም ጠላትነት ሳይሆን በዚች ሀገር ሁሉም በመሰለው የሚችለውን ለማበርከት የተሻለውን ለማምጣት የሚደረግ የፖለቲካ ጨዋታ እንደሆነ ነው የምናየው። መወዳደር ደግሞ መክረር እንደሌለበትና ምናልባትም የተሻለ ሀሳብ በሚኖርበት ጊዜ የሌላ ሀሳብ ስለ መቃወም ብቻ ስላለብን መቃወም ሳይሆን የሚንደጋገፍበት ሁኔታም ካለ በዛ ላይ መደጋገፍ ይኖርብናል። በተለይ አሁን የተቋማት ግንባታ ላይ መንግስት ብቻውን የሚያደርግ ሳይሆን ጠንካራ ተቋማት እንዲኖሩን ሁሉም ፓርቲዎች ቢተባበሩ እኛ ደስ ይለናል። ውይይት እና ብሔራዊ መግባባትም እንዲኖር የእኛ ፍላጎት ብቻውን አይበቃም። ሁሉም ያገባናል የሚሉ ለህቃንም የፖለቲካ ፓርቲዎችን ምሁራንን፣ በዚህ ጉዳይ ላይ ቀና ተሳትፎ ማድረግ ይኖርባቸዋል ብለን እናስባለን። መደመር ሲባል የእያንዳንዳችን አቅም፣ የእያንዳንዳችን እውቀት፣ የእያንዳንዳችን ልምድ ለሀገራችን ግንባታ ከዋለ ሀገራችንን በአጭር ጊዜ ውስጥ ልናበለጽጋት፣ ልናሳድጋት እንችላለን ከሚል መነሻ ስለሆነ የመደመር ህሳቤ አንወዳደርም አይልም እንወዳደራለን። ግን ውድድራችን ጫፍ የረገጠ ሁሌ ለመወዳደር ሁሌ ለመከራከር ሳይሆን ሚዛኑን የጠበቀ በዋና ዋና ጉዳዮች ላይ ከዛ ወተን አብረን የምንሰራበት እና በፖሊሲ ጉዳዮች ላይ ደግሞ የሰለጠነ ክርክር እና የሰለጠነ ውድድር በማድረግ አንዱ ከአንዱ ሲረከብ ኢትዮጵያ ካለችበት ወደፊት የተወሰነ የተወሰኑ እርምጃዎችን የሚተራመድበት ሁኔታ መፈጠር እንዳለበት እኛ እናምናለን። ሶ በምርጫ ስትራቴጂ ውስጥ ይኖራል። ያ መደመር ግን የእኛ ብቻ ነው ሌሎች አይጠቀሙበትም አንልም። አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።